ይህ የአሜሪካ ድምጽ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የምትተላለፍላችሁ የማክሰኞ ምሽት ጥቅምት 132016 ዓ.ም መሰናዶ ጀመረ። በምዕራብ ወለጋ ና ቄለም ወለጋ ዞኖች የጸጥታ ችግር በተባባሰ የወጥ የወባ በሽታ ብዙዎች እየሞቱ እንደሆነ ተገለጸ። የስድስት አመት ና የሁለት አመት ሴቶች ልጆቼ እንደዚሁም የአራት አመት ወንድ ልጄ በአጠቃላይ ሶስት ልጆቼ በሳምንት ልዩነት ሞተውብኛል። አሁንም ሌሎች ቤተሰቦቼ እንዳይሞቱብኝ እሰጋለሁ። የሰማችኋቸው በቄለም ወለጋ ዞን ጋዎ ቀቤ ወረዳ የሀይቢሮ ቀበሌ ነዋሪ የሆኑት አቶ ከድር ኡስማዮ ናቸው። በሌላ በኩል ደግሞ በአማራ ክልል የሚገኙ የኦሮሚያ ክልል የግጭት ተፈናቃዮች ወደ ስፍራቸው ወደ ቀያቸው ሊመለሱ ነው የሚለውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን የሚይዘን ነው ወደ እናንተ የመጣ ነው። ሰላም ጠነስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምና ምሽታችኋል። የምሽቱን መሰናዶ በመምራት አብሬያቸው የሚዘልቀው ኤደን ገረሙ ነኝ። ዋና አዘጋጃችን ጽዮን ግርማ፣ ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን እንድታመሹ በአክብሮት እንጋብዛለን። ስርጭቶቻችንን በአምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንድትከታተሉ በድረገጻችን እንዲሁም ደግሞ በፌስቡካችን ላይ የምትከታተሉ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ አሰባሰብናቸው ዜናዎች እንሻገራለን። ጤና ስጥልኝ፣ እንደምናመሻችው ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን እስራኤል የፈረንሳዩ ማክሮን ኢየሩሳሌምን እየጎበኙ ባሉበት ጋዛን መደብደቧን ቀጥላለች። እስራኤል ወረራዋን ከገታች ሐማስ ሁሉንም ታጋቾች ለመልቀቅ ፈቃደኛ ነው ሲሉ የቀድሞ መሪዋ ተናገሩ። ቻይና የመከላከያ ሚኒስትሩን ሚኒስትሯን ከስልጣን አነሳች፤ የሚሉት ይገኙበታል። አሁን ወደ ዝርዝሩ። እስራኤል ማክሮን ኢየሩሳሌምን እየጎበኙ ባሉበት ጋዛን መደብደቧን ቀጥላለች። እስራኤል ሐማስ በሚቆጣጠረው ጋዛ ውስጥ ባሉ ኢላማዎች ላይ ሌሊቱን እስከ አራት መቶ የሚደርስ አዲስ ዙር ድብደባ አካሂዳለች። ድብደባው ከባህር ዳር አቅራቢያ ከሚገኝ ስደተኞች ካምፕ ውስጥ የነበሩ ሰዎችን ጨምሮ በመቶዎች የሚቆጠሩ ሰዎች ተገድለዋል ሲሉ የፍልስጤን ባለስልጣናት ተናግረዋል። በሌላ በኩል ሐማስን ጨርሶ ለማጥፋት ከበባ ውስጥ በምትገኘው ፍልስጤም ግዛት የእግረኛ ጦሩን ለማዝመት የያዘውን እቅድ ለጊዜው የገታው የእስራኤል ጦር ሰራዊት ባለፉት 24 ሰዓታት ውስጥ ከ400 በላይ ቦታዎችን ማውደሙን አስታውቋል። ከአንድ ቀን በፊትም 320 ጊዜ የአየር ድብደባ መፈጸሙን ተዘግቧል። በሐማስ ታጣቂዎች ቁጥጥር ስር የምትገኘው ጋዛ የጤና ሚኒስትሯ በበኩሉ የሟቾች ቁጥር በገለልተኛ ደረጃ ሊረጋገጥ ባይችልም ሰባት መቶ አራት ሰዎች መገደላቸውን ያመለከተው የፍልስጤም የጤና ሚኒስቴር በዛሬው መግለጫው ከሁለት ሳምንታት በፊት በተጀመረው በዚህ ጥቃት የሞቱት ሰዎች ቁጥር አምስት ሺ ሰባት መቶ ዘጠና አንድ ደርሷል ሲል አክሏል። ይህ የአሁኑ ዙር የእስራኤል የአየር ድብደባ ዜና የተሰማው ለእስራኤል ያላቸውን አጋርነት ለመግለጥና በጋዛ ያሉ ሲቪሎችን ደህንነት እንዲጠበቅ የሚሉ ጣምራ ምልክቶችን ይዘው ወደ ኢየሩሳሌም የመጡት የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን እስራኤልን እየጎበኙ ባሉበት ወቅት ነው። ማክሮን የመስከረም 26ቱን ጥቃት ተከትሎ እስራኤልን የጎበኙ ሁለተኛው መሪ መሆናቸው ነው። ሀማስ በአይሁዳዊቱ አገር ላይ የሰነዘረውና ከ አንድ ሺ አራት መቶ በላይ ሰዎችን የገደለው ጥቃት መቼም ቢሆን የማይረሳ ነው ሲሉ ለእስራኤሉ ፕሬዚዳንት አይዛክ ሄርዞክ የተናገሩት ማክሮን በሀማስ የተያዙትን ከ200 በላይ ታጋቾች ማስፈታት ከሁሉም ቅድሚያ ሊሰጠው ይገባል ብለዋል። ማክሮን አክለውም በዚህ ከሽብርተኝነት ጋር በሚደረግ ጦርነት ብቻችሁን ያለመሆናችሁን በእርግጠኝነት እንድትረዱ እፈልጋለሁ ማለታቸው ተዘግበዋል። ዘግይቶም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ ጋር በጋራ በሰጡት ጋዜጣዊ መግለጫ ማክሮን በኢራቅና በሶሪያ እስላማዊ ጽንፈኛ ቡድን አይሲስን ለመርታት የሚታገለው ዓለም አቀፉ ጥምረት ሐማስንም መዋጋት አለበት ሲሉ አስተያየት ሰጥተዋል። እስራኤል ወረሯን ከገታች ሐማስ ሁሉንም ታጋቾች ለመልቀቅ ፈቃደኛ ነው ሲሉ የቀድሞ የቡድኑ መሪ ተናገሩ። የቀድሞ የሐማስ መሪ ካሊድ ማሻል ትላንት ሰኞ ለስካይ ኒውስ ጣቢያ ሲናገሩ እስራኤል በጋዛ ሰርጥ የምታደርገውን ጥቃት ካቆመች የሐማስ ታጣቂዎች ባለፈው መስከረም 26 በእስራኤል ወረራ በፈጸሙበት ወቅት አገተው የወሰዷቸውን ሰዎች ይለቃሉ ብለዋል። ማሻል አክለውም ጥቃቱን ያቁሙና እንደ ኳታር ግብጽና የመሳሰሉ ሌሎች የአረብ ሀገራት በመሸምገል ታጋቾቹ የሚለቀቁበትን መንገድ ፈልገው ወደ ቤታቸውም እንዲመለሱ እናደርጋለን ብለዋል። ሐማስና ሌሎች የጋዛ ውስጥ ያሉ ታጣቂዎች ቁጥራቸው በውል ያልተረጋገጠ የሌሎች ሀገራት ዜጎችና ጥምር ዜግነት ያላቸውን ግለሰቦች ጨምሮ ሁለት መቶ ሀያ የሚደርሱ ሰዎችን አግተው እንደወሰዱም ይታመናል። ማሻል ኳታር ድሀ ውስጥ ዶሃ ውስጥ በሰጡት በዚህ አስተያየታቸው ጦርነቱ ከተቀሰቀሰ በኋላ እስራኤል ፍልስጤም ላይ በፈጸመችው የቦንብ ጥቃት ከሀያ ሁለት በላይ ሰዎች ከተገደሉ በኋላ ታጋቾቹ ወደ ተለያዩ ቦታዎች ተወስደዋል ብለዋል። ሐማስ ትላንት ማምሻው ላይ ሁለት እስራኤላውያን በእድሜያቸው የገፉ አረጋውያን ታጋቾችን መልቀቁ ይታወቃል። ሁለቱ ሴቶች ከባሎቻቸው ጋር ጋዛ ድንበር አቅራቢያ ከምትገኘው ኒሮስ ከተባለች የገጠር መንደር ሐማስ ደቡባዊ እስራኤልን በወረረበት ወቅት ታግተው ከተወሰዱት ውስጥ ናቸው። ባሎቻቸው አሁንም እንደታገቱ ታገቱ መሆናቸውም ታውቋል። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜናዎች ነው። ቻይና የመከላከያ ሚኒስትሯን ከስልጣን አነሳች። ቻይና በከፍተኛ የመንግስት ስልጣን ላይ ያለ ሰው በሶስት ወራት ውስጥ ለሁለተኛ ጊዜ ከኃላፊነት ባነሳችበት በዚህ እርምጃ የመከላከያ ሚኒስትሯን ነው ከስልጣን ያባረረችው። እርምጃው በፕሬዚዳንት ሺ ጂንፒንግ ዙሪያ ባለው የአመራር ቡድን ውስጥ መረጋጋት ስለመኖሩም ጥያቄ አስነስቷል። የመከላከያ ሚኒስትርና የክልል ምክር ቤት አባል የነበሩት ጄኔራል ሊ ሻንግፉ ለሁለት ወራት ከህዝብ እይታ ርቀው ከቆዩ በኋላ በዛሬው እለት ከስልጣን መነሳታቸውን የመንግስቱ መገናኛ ብዙኃን ዘግበዋል። ቻይና ባለፈው የሐምሌ ወር ከስልጣን የተነሱ የውጭ ጉዳይ ሚኒስትር ኪንጋንግንም የክልል ምክር ቤት አባልነት መሰረዟን አስታውቃለች። ከፍተኛው የሀገሪቱ ህዝባዊ ሸንጎ ቋሚ ኮሚቴ እርምጃውን አስመልክቶ ምንም አይነት ተጨማሪ ማብራሪያ ባይሰጥም የሁለቱን ሰዎች ከስልጣን የመነሳት ውሳኔ ግን ማጽደቁን መንግስታዊ የዜና ወኪል ሲሲቲቪ ዘግቧል። ቤጂንግ ከፊታችን ጥቅምት 18 እስከ ጥቅምት 20 በሚካሄደው 21 ድረስ ይቅርታ፣ በሚካሄደው የመከላከያ ባለስልጣናት መድረክ ከሚሳተፉ እንግዶቿን ለመቀበል በዝግጅት ላይ ባለችበት ወቅት ሊን የሚተካ ባለስልጣን እስኪሰየም ድረስ ሀገሪቱ የመከላከያ ሚኒስትር ሳይኖራት ትቆያለች። የ ስልሳ አምስቱ አመት ሊ ለመጨረሻ ጊዜ በአደባባይ የታዩት በነሐሴ ወር መገባደጃ ግድም ሲሆን ሮይተርስ ባለፈው ወር እንደ ዘገበው በመሳሪያ ግዢ ወቅት ተፈጽሟል በተባለ ሙስና ወንጀል ተጠርጥረው በምርመራ ላይ ነበሩ። ሊ ሀገራቸው የውጊያ አውሮፕላኖችን ከሩሲያ በመግዛቷ የተነሳ የዩናይት ስቴትስ ማዕቀብ የተጣለባቸው ለሶስተኛ ጊዜ የአገሪቱ መሪነት ሺ ስልጣን ከጀመሩበት ካለፈው የመጋቢት ወር አንስቶ የተሰየሙና ለአጭር ጊዜ ያገለገሉ የቻይና መከላከያ ሚኒስትር ሆነዋል። ዶናልድ ትራምፕ በቀድሞ ጠበቃቸው ማይክል ኮሀን ሊመሰከርባቸው ነው። የቀድሞ የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ከተከሰሱበት የንግድ ስራ ማጭበርበር ጉዳይ ጋር በተያያዘ የቀድሞ ጠበቃቸውና ጉዳይ አስፈጻሚያቸው ማይክል ኮሀን ዋና ምስክር ሆነው ቃላቸውን ይሰጣሉ። ትራምፕ የተከሰሱበት የፍትሀ ብሔር ክስ በግዙፉ የትራምፕ የንግድ ተቋም ላይ የመፍረስ አደጋ ሊደቅን ይችላልም ተብለዋል። የቅርብ አዋቂዎች እንደተናገሩት ትራምፕ በዛሬው ችሎት ይገኛሉ ተብሎም ተጠብቋል። አጋጣሚው ከአምስት ዓመት በፊት ከትራምፕ ጋር የነበራቸውን ግንኙነት ካቋረጡ በኋላ ከግንባር ቀደም ነቃፊዎቻቸው አንዱ የሆኑት ኮሆን ጋር ፊት ለፊት የሚተያዩበት ውጥረትም ሊከስት የሚችል ሁኔታ ይፈጠራልም ተብለዋል። እንደ አውሮፓውያን የዘመን አቆጣጠር በ2024 በሚካሄደው ፕሬዚዳንታዊ ምርጫ ግንባር ቀደም የሪፐብሊካን ተፎካካሪ የሆኑት ትራምፕ ትላንት ሰኞ በኒው ሀምሽር ክፍለ ግዛት እያደረጉ ከነበሩት የምርጫ ዘመቻ እንቅስቃሴ ነው። ዛሬ ወደ ችሎቱ የሚያቀኑት ትራምፕ ከክሱ ጋር ስለሚመለከቱ ጉዳዮች እንዳይናገሩ በፍርድ ቤት የተሰጣቸውን ትዕዛዝ በመተላለፋቸው የአምስት ሺህ ዶላር መቀጮ ጉዳዩን ባስቻሉት ዳኛ ከተበየነባቸውም ቀናት በኋላ ነው ዛሬ ችሎት ሲቀርቡ የመጀመሪያቸው የሚሆነው። ዲሞክራቷ የኒውዮርክ ጠቅላይ አቃቤ ህግ ሌቲሺያ ጄምስ ያቀረቡት ይህ ክስ ትራምፕ ከባንኮች ጋር የተሻለ ብድር ውን ለማግኘት የንብረቶቻቸውን ዋጋ በብዙ ቢሊዮን ዶላር ከፍ አድርገው በመተመን የማጭበርበር ወንጀል ፈጽመዋል የሚል ነው። በሌላ በኩል ኮህን ራሳቸው የፈጸሙት የህግ መተላለፍ በከሰተው ሁኔታ ውስጥ ሳሉ ከትራምፕ ጋር የነበራቸውን ግንኙነት ከማቋረጣቸው አስቀድሞ ለአመታት የትራምፕ የግል ጠበቃና ጉዳይ አፈጻሚ ሆነው አገልግለዋል። እንደ አውሮፓያን የዘመን አቆጣጠር በ2019 የዩናይት ስቴትስ ምክር ቤት ከትራምፕ የንግድ ስራዎች ጋር በተያያዙ ጉዳዮች ላይ ምርመራ ባካሄደበት ወቅት ከሆነ የሰጡት የምስክርነት ቃል ለአቃቢ ሕግ ሌትሺያ ጀምስ ክስ አቀጣጣይ ተደርጎም ታይቷል። ትራምፕ ሕግ የተላለፍኩት ወይም የፈጸምኩት ነገር የለም ሲሉ የቀረቡባቸውን ክሶች አስተባብለው ለፖለቲካ አላማ ማስፈጸሚያ ሲባል እየተቀነባበረ ነው በሚል ውድቅ ማድረጋቸውም ይታወሳል። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። ከአለም ዙሪያ ለተጠናቀሩ ዘገባዎችና ዜናዎች አሉላ ከበደን አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። መሰናዳውን እየመራው የሚገኘው ኤደን ገረመኔ፣ ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ እንዲሁም ደግሞ የምስልና ድምፅ ቅንብሩን የሚያሰናዱልን ግርማ ደገፋና ሴሳ አሸናፊ የ ብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያ ጋር በመሆን አብረናችሁ እናመሻለን። እናንተም አብራችሁ እንድትዘልቁ በአክብሮት እየጋበዝን ለምሽት ወደያዝ ነው አብይ ርዕስ እንሻገር። በምዕራብ እና ቄለም ወለጋ ዞኖች የጸጥታ ችግር በተባባሰው የወባ በሽታ ብዙዎች እየሞቱ እንደሆነ ተገለጸ። በኦሮሚያ ክልል የምዕራብና ቄለም ወለጋ ዞኖች የተከሰተው የወባ በሽታ በአካባቢው የሰላም እጦት ምክንያት እንደተባባሰ የክልሉ ጤና ቢሮ ምክትል ኃላፊ ዶክተር ተስፋ ከበበው አስታውቀዋል። የበሽታውን መስፋፋት ለመክታትና ለመቆጣጠር የጤና ቢሮ ከድንበር ውጭ የሕክምና አገልግሎት ከሚሰጡ የጤና ባለሙያዎችና ከሌሎችም ከሚመለከታቸው አካላት ጋር ንግግር እንደጀመረ ምክትል ኃላፊው ለአሜሪካ ድምጽ አስታውቀዋል። የዞኖቹ ነዋሪዎች በበኩላቸው በየቀኑ በውባ በሽታ የሚመቱ ሰዎች ቁጥር እየጨመረ እንደሆነም አመልክቷል። ጸሐይ ዳምጠው ተጨማሪ አላት። በኦሮሚያ ክልል የወባ በሽታ በወረርሽኝ ደረጃ እንደተከሰተ የጠቀሰው የክልሉ ጤና ቢሮ በተለይ በምዕራብና ቄለም ወለጋ ዞኖች የጸጥታ ችግር ይበልጥ ተባብሶ በሰዎች ሕይወት ላይ ከፍተኛ ጉዳት እያደረሰ እንደሚገኝ አስታወቀም። የጤናው ቢሮ ምክትል ኃላፊ ዶክተር ተስፋ የከበበው ለአሜሪካ ድምጽ እንደተናገሩት በሁለቱም የወለጋ ዞኖች ባለው የጸጥታ ችግር ምክንያት ላለፉት ሶስት ዓመታት የወባ መከላከል ስራ በአግባቡ ባለመሰራቱ ወረርሽኙን አስከፊ ደረጃ ላይ አድርሷል። ወረርሽኙ በምዕራብ በቄለም በምስራቅና በሆሮ ጉድሩ የወለጋ ዞኖች እንደዚሁም በጅማ በኢሉ አባቦር በቡኖ በደሌ ዞኖችም ውስጥ አለ። በሁለቱ የወለጋ ዞኖች ማለትም በምዕራብና በቄለም ወለጋ ዞኖች ግን ስርጭቱ ተባብሷል። ወባንም ሆነ በወረርሽኝ መልክ የሚከሰቱ ሌሎች ተላላፊ በሽታዎችን አስቀድሞ ለመከላከል የጤና ኬላዎች ከፍተኛ አስተዋጽኦ አላቸው። የጸጥታው ችግር ለህብረተሰቡ አፋጣኝ የህክምና አገልግሎት ለማድረስ እንቅፋት እንደፈጠረና በአንዳንድ ወረዳዎችም ለህሙማን ሞት ምክንያት እንደሆነ ዶክተር ተስፋዬ አስረድቷል። ሰው በጸጥታው ችግር ግን በተለይ በቀበሌ ደረጃ የተዘረጉ የጤና ኬላዎች በብዛት ወድመዋል። ህብረተሰቡ በወቅቱ በጤና ተቋማቱም ሆነ በቤት ለቤት ትምህርት ግንዛቤ እንዲያገኝ አልተደረገም። ሲታመምም ናሙና ተወስዶ ተገቢ ሕክምና አልተደረገለትም። ስለዚህ የሰላም እጦቱ በበሽታው የሰው ህይወት እንዲጠፋ ምክንያት በቄለም ወለጋ ዞን ጋዎ ቀቤ ወረዳ የሀብሮ ቀበሌ ነዋሪ የሆኑት አቶ ከድር ኦስማዮ በወባ በሽታ በሶስት ሳምንታት የጊዜ ልዩነት ውስጥ ሶስት ልጆቻቸውን በሞት እንዳጡ ይናገራሉ። የስድስት ዓመትና የሁለት ዓመት ሴቶች ልጆቼ፣ እንደዚሁም የአራት ዓመት ወንድ ልጄ በአጠቃላይ ሶስት ልጆቼ በሳምንት ልዩነት ሞተውብኛል። አሁንም ሌሎች ቤተሰቦቼ እንዳይሞቱብኝ እሰጋለሁ። በአካባቢያችን የግል እንጂ የመንግስት የጤና ተቋማት የሉም። በግሉም ቢሆን መድኃኒት አይገኝም። በጣም ተቸግረናል። ሌላው አስተያየት ሰጪ አቶ አብደታ ጋሩማ በምዕራብ ወለጋ የቤጊ ወረዳ ነዋሪ ናቸው። ከቤተሰብ ሰው ታሞብኝ ወደ ሐኪም ቤት ወሰድኩት። እዚያው በሐኪም ቤቱ እያለው አራት አስከሬን አይቼ በጣም አዘንኩ። እስካሁን ምንም የተሻሻለ ነገር የለም በስጋት ውስጥ ነን። የሁለቱም የወለጋ ዞኖች ነዋሪዎች በተባባሰው የወባ በሽታ ሳቢያ እየደረሰ ያለው የዜጎች ሞት እንዳሳሰባቸው ለአሜሪካ ድምጽ ሲናገሩ የክልሉ ጤና ቢሮ በኩሉ ከድንበር ውጭ የሕክምና አገልግሎት ከሚሰጡ የጤና ባለሙያዎች ጋር ንግግር እንደጀመረ የቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው አስታውቋል። የከፋ ግጭት ባለበትና መንግስትና ሌሎች አካላት መድረስ በማይችሉባቸው አካባቢዎች ገብተው የሕክምና አገልግሎት የሚሰጡ ድንበር የለሽ የሕክምና ባለሙያዎች አሉ። እነርሱን እያነጋገርን ነው። በሽታው ከፍተኛ ስጋት ወደሆነበት አካባቢ ዘልቀው አገልግሎት እንዲሰጡ ለማድረግ ቢሮው የተቻለውን ሁሉ እያደረገ ነው። የኦሮሚያ ክልል ጤና ቢሮ በአሁኑ ወቅትም ከበጎ አድራጊ ድርጅቶች ጋር በመተባበር አስፈላጊ የሕክምና ቁሳቁሶችን ለሕብረተሰቡ እያደረሰ እንደሚገኝ ዶክተር ተስፋዬ ገልጸዋል። ሕብረተሰቡም አካባቢውን በማጽዳትና በወቅቱ ወደ ህክምና ተቋማት በመሄድ የበሽታውን ስርጭት ለመከላከል ንቁ አስተዋጽኦ እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምፅ ሀይ ዳምጠው ከአዲስ አበባም በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ጥቅምት 13 2016 ዓ ም መሰናዶ ነው። ለዕለቱ የያዝነው አብይ ዘገባ እዚህ ላይ ተጠናቋል። የትንታኔ መጽሄት ይቀጥላል። በአማራ ክልል የሚገኙ የኦሮሚያ ክልል የግጭት ተፈናቃዮች ሊመለሱ ነው። የኦሮሚያ ክልል በኦሮሚያ ክልል ካለፉት አራት ዓመታት ወዲህ በነበሩ ግጭቶች ተፈናቅለው በአማራ ክልል ልዩ ልዩ አካባቢዎች የሚገኙ ዜጎችን ለመመለስ የሚያስችል ውይይት በባህር ዳር ከተማ ተካሂዷል። የኦሮሚያና የአማራ ክልል ከፍተኛ ባለስልጣናት ዛሬ በባህር ዳር ከተማ ባካሄዱት ምክክር ተፈናቃዮቹን ሰላም ወደ ሰፈነባቸው የኦሮሚያ ክልል አካባቢዎች ለመመለስ ጥረት እንደሚደረግ ለአሜሪካ ድምጽ ገልጸዋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ቃል አቀባይ አቶ ሀይሉ አዱኛ እና የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ወንደሰን ለገሰ ተፈናቃዮችን ወደ ሰላማዊ አካባቢዎች ለመመለስ የሚያስችል ስራ ከነገ አንስቶ ይጀመራል ሲሉ አስታውቋል። አስቴር ምስጋናው ዝርዝር ዘገባ አላት። ከኦሮሚያ ክልል በተለያየ ጊዜያት ተፈናቅለው በአማራ ክልል የሚገኙ ዜጎችን ወደ ቀያቸው ለመመለስ የሚያስችል ውይይት ዛሬ ማክሰኞ በባህር ዳር ከተማ እንደተካሄደ የሁለቱም ክልሎች የመንግስት ኮሚኒኬሽን ጉዳዮች ከፍተኛ ባለስልጣናት ለአሜሪካ ድምፅ ተናግረዋል። የአማራና የኦሮሚያ ክልል ከፍተኛ አመራሮች በተገኙበት ስለተካሄደው የዛሬ ውይይት ከአሜሪካ ድምፅ ጋር ቆይታ ያደረጉት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ወንደሰን ለገሰ በክልሉ በመጠለያ ጣቢያዎችና ከማህበረሰቡ ጋር ተቀላቅለው የሚገኙ የኦሮሚያ ክልል የግ ግጭት ተፈናቃዮችን ወደ ቀያቸው ለመመለስ የሚያስችሉ ተግባራዊ እንቅስቃሴዎች ከነገ አንስቶ እንደሚጀምሩ አስታውቀዋል። ለአብሮነታችንም፣ ለዘላቂ ሰላም፣ ለህዝቦች ትስስር እና አንድነት ስለሚጠቅም የተፈናቀሉት ወገኖች የኛው ወገኖች ናቸው፣ ኢትዮጵያውያን ናቸው። ስለዚህ የተፈናቃይ ደግሞ እዚህ ጋር መጥቶ ብዙ ዋጋ እየከፈለ ነው ያለው። ለብዙ ችግር እየተጋለጠ ነው ያለው። ከሀብት ከንብረቱ ተፈናቅሎ ነው የመጣው። ሀብታቸው ወድሞባቸዋል። ብዙ ስቃይና መከራ ተፈራርቆባቸዋል። ስለዚህ ይህን ስቃይና መከራ መቀነስ አለብን፣ ማስቆም አለብን በሚል ከኦሮሚያ የመጡት ወንድሞቻችን እነዚህን ተፈናቃዮች ወደ ቀያቸው፣ በተለይ ሰላም በተፈጠረባቸው አካባቢዎች አሁን ባለው ሁኔታ አስተማማኝ ሰላም ባለባት አካባቢ የተፈናቀሉትን ለመመለስ አብራቸው ከኖረው ወንድም ህዝባቸው ጋር በጋራ እንዲኖሩ ታስቦ የተደረገ ውይይት ነው። የጋራ እቅድ ይኖረናል። ኮሚቴ አለው ይህን የሚመራ በበላይ የሚመራ ኮሚቴ ተዋቅሯል። ከዚህ ኮሚቴ ስር ደግሞ ቴክኒክ ኮሚቴዎች ይዋቀራሉ። የጋራ እቅድ የተጀመረ አለሱም በደንብ አዳብረን የሴት ቦታ ላይ ነው ሰላም የተረጋገጠበት አስተናናሽ ሰላም ያለበት የሚለውን ነገር በቀጣይ የሚለይ ነው። የሚሆኑም ከኦሮሚያ ክልል ምዕራብ ወለጋ ዞን ቶሌ ቀበሌ በ2014 ዓ.ም ሰኔ ወር ላይ በነበረው ግጭት የተፈናቀለችው ወይዘሮ አሚነት አብዱ በወቅቱ የሶስት አመት ልጇን ጨምሮ አርባ አምስት የቤተሰብ አባሎቿን እንዳጣች ትናገራለች። በደቡብ ወሎ ዞን በሀርቡ መጠለያ ጣቢያ ከአንድ አመት በላይ በችግር እያሳለፈች እንደቆየች ያወሳችው ወይዘሮ አሚነት ትዳር መስርታ ልጆችንም ወልዳ ወደ ኖረችበት ቶሌ ቀበሌ ለመመለስ ብዙም ፍላጎት እንደሌላት ትገልጻለች። ምክንያቷንም እንደሚከተለው ታስረዳለች። ቁስለኛ መመለስ እንኳን እንግዲህ መቸም እዛ የልጆቻችን አፍቻችን ቀብር እዛ ስለተቀመጠ በጣም ይከብዳል። እንግዲህ በጣም ያን እያየነ ለመኖርም በጣም ይከብድብናል እንግዲህ። ተፈናቃዮቹ ይመለሱባቸዋል የተባሉትን የኦሮሚያ ክልል አካባቢዎች የጸጥታ ችግር ከግምት ያስገባ የመልሶ ማቋቋም ስራ እንደሚሰራ የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ለአሜሪካ ድምጽ ተናግረዋል። የጸጥታ ስጋት የለባቸውም ያሏቸውን አካባቢዎችንም በስም ጠቅሰዋል። አሁን ለምሳሌ ከምዕራብ ሸዋ አካባቢ የተፈናቀሉ ሰዎች አሉ። እነሱን የመመለስ ስራ ይሰራል ማለት ነው። አካባቢ የተፈናቀሉበት አካባቢ ሰዎቹን ለይቶ እዛ አካባቢ ነዋሪ መሆናቸው ተረጋግጦ በሁለቱም አካባቢ ልየታው አለ። የራሱ የሚለይበት መስፈርት አለው። እዛ መኖራቸውን የሚያረጋግጥ ከዛ መፈናቀላቸውን የሚያሳይ መረጃዎች ከተጠናቀሩ በኋላ ወደዛ መልሶ ማቋቋሙ የሚሰራበት ሁኔታ አለ ማለት ነው ሌላዎቹ አካባቢዎችም እንደዚሁ ጸጥታውን እያረጋገጥን መልሰን የምናቋቁምበት አካባቢ ነው እነዚህ ሰዎች የተፈናቀሉት በፅንፈኛ ሀይሎች ናቸው የተፈናቀሉት እነዚህ ፅንፈኛ ሀይሎች በክልላችን የሚንቀሳቀሰው ሸኔ ነው በዛ አካባቢ የተፈናቀሉ ሸኔ ያፈናቀላቸው ሰዎች አሉ በሆሮ ጉድሩ አካባቢ ደግሞ ጥንፈኛው ፋኖ ያፈናቀላቸዋሉ እነሱንም በውስጡን የተፈናቀሉ ከክልሉም ውጭ ሂዶ ያሉ ዜጎችን የመመለስ ስራ መጀመራችን ነው። የሚያሳዩ በደቡብ ወሎ ዞን በሀርቡ መጠለያ ጣቢያ ከሚገኙ ሌሎች የኦሮሚያ ክልል ተፈናቃዮች አንዱ አቶ እንድሪስ ከድር ነው። በኦሮሚያ ክልል ምዕራብ ወለጋ ዞን ቶሌ ቀበሌ በነበረው ግጭት የተፈናቀሉት አቶ እንድሪስ ወደ ነበሩበት አካባቢ ለመመለስ የካሳ ጥያቄዎችን አንስተዋል። ቤት ንብረታችን እንዳለ ዝም ብለን ጥለን ወጣን። በዛ ንወጣን ቀረ። ከዛ ወዲህ እስካሁን እኛ እዚህ ደቡብ ወረዳ አርቡ ነው የምንገኘው። ጥያቄ እንኳን ተደረገልንም እስካሁን ድረስ ማለት ጥያቄ እንኳን ተደረገልንም። እንዴት ሆናችን የመጣችሁት እንዴት አደጋ ደርሶባችኋል ተብለን ተጠያቄ እንኳ ብዙ ጥያቄ አለ እንግዲህ እኛ የሰው ህይወት ብዙ ህይወት ጠፍቶብናል፣ ብዙ ሀብት ንብረት ጠፍቶብናል። ያንን በነበረበት ማቋቋም ስራ ከሰራ ማነመሪስበት ጉዳይ የለንም። ሀገራችን እስከሆነ ድረስ ኢትዮጵያ ሀገራችን ነው። እዚሁም ቢሆን ደግሞ እኛ መንግስት ማቋቋም የሚችለው መንግስት እስከሆነ ድረስ አማራጭ የለንም። ከመንግስት ቅድ የምንወጣበት ጉዳይ የለንም። ቤታችን የተነቃቀለውን ቤታችንን መልሶ ካሳችን የወደመ ሀብታችን በቁመልሳት ሬገንዘብ ብዙ የወደመ ሀብት አለ ያንን እናስመለክልን ከሆነ እኛ ምን አማራጭ የለንም። ድሮ ድሮ ኢትዮጵያ ሀገራችን ነው አርሰን መጠቀም ስለሆነ የምንፈልገው እርዳታ ሁልጊዜ ጠባቂ መሆን በጣም ስቃይ ነው። እስካሁን ድረስ አመታችን እዚህ ያሉትን በረሀብ የተሰቃዩትን ብታይ በጣም ለመግለጥ ያስቸግራል። በአሁኑ ሰዓት በአማራ ክልል ከኦሮሚያና ከሌሎች አጎራባች ክልሎች የተፈናቀሉ ከስድስት መቶ ሺህ በላይ ዜጎች በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ከተፈናቃዮች ውስጥ ከኦሮሚያ ክልል ተፈናቅለው ከመጡትና በኮሚሽኑ ተመዝግበው ድጋፍ እየተደረገላቸው ያሉት ወደ 300 ሺህ እንደሚደርሱ የኮሚሽኑ ባለስልጣናት ዛሬ ለአሜሪካ ድምጽ ተናግረዋል። ይህ ቁጥር በአዲስ አበባ ከተማ ዙሪያ ከቤት ፈረሳ ጋር በተያያዘ እና ወደ ኮሚሽኑ መጥተው ተመዝግበው ድጋፍ የሚደረግላቸውን ተፈናቃዮች የሚጨምር እንዳልሆነ ከኮሚሽኑ ያገኘነው መረጃ ያመላክታል። የተባበሩት መ መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ባወጣው ሪፖርት ካለፉት አራት ዓመታት ወዲህ ከኦሮሚያና ከሌሎች አጎራባሽ ክልሎች የተፈናቀሉ ዜጎች ወደ አማራ ክልል እየጎረፉ እንደሚገኙ ማስታወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው። ኢሰመኮ የሀገር ውስጥ ተፈናቃዮች ፍትህን ተነፍገዋል ሲል መንግስትን ወቀሰ። የኢትዮጵያ መንግስት ዜጎች ባፈናቀሉና ልዩ ልዩ ጉዳቶችን ባደረሱ አካላት ላይ ተጠያቂነት ባለማስፈኑ የሀገር ውስጥ ተፈናቃዮች ፍትህ የማግኘት መብት እንደተነፈቃቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው አመታዊ ሪፖርቱ አስታውቋል። የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ በአመታዊ ሪፖርቱ ዙሪያ ለአሜሪካ ድምጽ በሰጡት ማብራሪያ መንግስት በተፈናቃዮች ላይ በደል የፈጸሙ አካላትን ለህግ ባለማቅረብና አስተማሪ የሆነ እርምጃ ባለመውሰድ ብቻ ሳይሆን ለተፈናቃዮች ተገቢውን ጥበቃና ድጋፍ ባለማድረግ ኃላፊነቱን እንዳልተወጣ በመጥቀስ ወቅሰዋል። በዚህም የተነሳ ተጨማሪ መፈናቀል እየቀጠለ እንደሆነ ምክትል ዋና ኮሚሽነሯ አመላክተዋል። በጉዳዩ ላይ አስተያየታቸውን የሰጡን የህግ ባለሙያዎች ለሰብአዊ መብቶች የተሰኘ ሀገር በቀል የመብቶች ተሟጋች ድርጅት ዋና ዳይሬክተር አቶ አምሀ መኮንን መንግስት ተጠያቂነትን ማስፈን ያልቻለው በአቅምና በቁርጠኝነት ማነስ ሊሆን እንደሚችልም ጠቁመዋል። በጉዳዩ ላይ ከሚመለከታቸው የመንግስት መስሪያ ቤቶች አስተያየትና ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው። የኢትዮጵያ ሰብዓዊ መብቶች ኮሚሽን ባለፈው አርብ ጥቅምት ዘጠኝ ቀን 2016 ዓ ም ይፋ ባደረገው የተፈናቃዮች አያያዝ ሁኔታን የሚዳስስ ዓመታዊ ሪፖርት ተፈናቃዮች ባሉባቸው አካባቢዎች በመዘዋወር ክትትልና ምርመራ ማድረጉን ይጠቅሳል። በኮሚሽኑ ዓመታዊ ሪፖርት ተፈናቃዮቹ ይደርስባቸዋል የተባሉ ልዩ ልዩ ችግሮች የተዘረዘሩ ሲሆን ከዚህ ጋር በተያያዘ መንግስት ዜጎችን ባፈናቀሉት አካላት ላይ እርምጃ በመውሰድ ተጠያቂነትን አላሰፈነም ይላል። በዚህ የተነሳም ተፈናቃዮቹ ፍትህ መነፈጋቸውን የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምፅ ተናግረዋል። በግዳጅ ሰዎችን ከተለያዩ ቦታዎች በተለያየ ምክንያት ያፈናቀሉ ሰዎች ተጠያቂ ሆነው ፊት ቀርበው አስገድዶ ሰዎችን ላፈናቀሉበት ተጠያቂ የሚሆኑበት ሁኔታ አላየንም። ወደ ቀያቸው ተመልሰው ሕይወታቸውን መቀጠል ይቻልበትን ሁኔታም በጣም አስቸጋሪ አድርጎታል። ምክንያቱም ቤታቸው ካልተመለሰ ወይም በግዳጅ ያፈናቀሏቸው ሰዎች አሁንም እዛ አካባቢ በነፃነት እየተንቀሳቀሱ ከሆነ ተመልሰው ወደ ቀያቸው ህይወታቸውን መቀጠል የሚችሉበት ሁኔታ ያለመቻችን ፍትሕም አይሰፍንም። ለወደፊትም ደግሞ ሌሎች በግዳጅ እንዳያፈናቅሉ ትምህርት በሚሰጥ መልኩ ፍትሕ ስላልሰፈነ ይሄ ትኩረት ተሰቶት ሊሰራ ይገባል። በአጥፊዎች ላይ አስተማሪ እርምጃ ባለመወሰዱ የዜጎች መፈናቀል ቀጥሏል፣ ያሉት ምክትል ዋና ኮሚሽነር ራኬብ መሰለ ይህ ደግሞ ተፈናቃዮችን ለሌሎች ተደራራቢ ችግሮች እያጋለጣቸው እንደሚገኝ አመልክተዋል። ተጎጂዎች አሁንም በተጎጂነት እየቀጠሉ የሚሄዱበትን ሁኔታ በስፋት ያስቀጥል ነው። ሁለተኛ ሰዎች በተራዘመ የመፈናቀል ሁኔታ እንዲቀጥሉ ያደርጋል። ምክንያቱም ቦታቸው ተመልሰው ወደ ቀያቸው ተመልሰው መኖር ስለማይችሉ አሁንም በፍርሃት በስጋት እንዲኖሩ የሚያደርግ ሁኔታ ነው። በአጠቃላይ ደግሞ የህገወጥነት ስሜቱን ራሱ የሚያስፋፋ ነው። በአራተኛነት ደግሞ ሁሌም እነዚህ ሰዎች በተረጂነት ሁኔታ የሚቆዩበት ነው። ለመንግስትም ሸክም ነው የሚሆኑ። የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ተፈናቃዮች ለረዥም ጊዜ አመቺ ባልሆኑ የመጠለያ ጣቢያዎች እየኖሩ እንዳሉ ጠቅሶ በመጠለያዎቹ ወቅቱን የጠበቀ በቂ የሆነ ያልተቆራረጠና ልዩ ፍላጎቶችን ከግምት ያስገባ የሰብአዊ ድጋፍና ማህበራዊ አገልግሎት አቅርቦት አለመኖሩም ያትታል። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየት የሰጡት የሕግ ባለሙያዎች ለሰብአዊ መብቶች የተሰኘ ሀገር በቀል የመብቶች ተሟጋች ድርጅት ዋና ዲሬክተር አቶ አመሃ መኮንን መንግስት ችግሩ ከመከሰቱ በፊትና ከተከሰተም በኋላ በኃላፊነት ማከናወን ነበረበት ያሉትን ተግባር አብራርተዋል። በዋነኛነት የኃላፊነት የመንግስት ኃላፊነት ነው። አንደኛ ለዜጎች መፈናቀል ምክንያት የሚሆኑ ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ሁኔታዎችን አስቀድሞ በማጥናት ዜጎች ከመፈናቀላቸው በፊት ለነዛ ጥያቄዎች ተገቢውን ምላሽ መስጠት እየተገባው ያንን ምላሽ ያልሰጠ አካል ተጠያቂ መሆን መቻል አለበት። መፈናቀሉ ከተፈጸመም በኋላ ለመፈናቀሉ ቀጥተኛ ምክንያት የሆኑ ኃይሎች ላይ ህጋዊ እርምጃ ወስዶ ተገቢውን ቅጣት እንዲያደርጉ አለማድረግም የመንግስት ችግር ነው። በሶስተኛ ደረጃ ደግሞ የተፈናቀሉት ዜጎቻችን ወይም ማህበረሰቦች ተፈናቅለው ባሉበት ቦታ ላይ መሰረታዊ አገልግሎት የማግኘት መብቶቻቸው የጤና የምግብ እና በዋነኛነት ደግሞ ደህንነታቸው የተጠበቀ መሆኑን የማረጋገጥ ኃላፊነት የመንግስት ነው። ይህንን ኃላፊነት ባልተወጣ ያልተወጣውም የመንግስት አካል ተጠያቂ መሆን አለበት። ምክትል ዋና ኮሚሽነር ራኬብ መሰለ በበኩላቸው የኢትዮጵያ መንግስት ተፈናቃዮችን በሚመለከት የፈረመውን ዓለም አቀፍ ስምምነት የማክበር ኃላፊነቱንም አልተወጣም ነው የሚሉት። ኢትዮጵያ የካምፓላ ኮንቬንሽን የምንለው የተፈናቃዮች ጥበቃና ድጋፍ የሚመለከት በአፍሪካ ደረጃ በአፍሪካ ህብረት የወጣውን ስምምነት አጽድቃለች። በዛ የገባችው ኮሚትመንት አለ፣ ኃላፊነት ግዴታዎች አሉ። ነገር ግን አንዱ ግዴታ በአገር አቀፍ ደረጃ ህግ አጽድቆ ተፈናቃዮችን በሚመለከት አንድ ኃላፊነት የተሰጠው የሚያደራጅ የሚያስተባብር ኃላፊነት ተሰጥቶ ዘላቂ መፍትሄ ላይ የሚሰራ መንግስታዊ ተቋም ሊሰየም ይገባል። ያ ህግ በረቂቅ ደረጃ አለ። እሱ ገና አልጸደቀም። እሱን ቶሎ አጽድቆ አንድ ኃላፊነት የሚሰጠው ስልጣን ያለው ሌሎቹንም አተባብሮ አደራጅቶ ተፈናቃዮች ጥበቃና ድጋፍ የሚሰጥ ተቋም ያስፈልገናል። በዚህም ትኩረት ሰጥቶ ሊሰራ ይገባል። ያንን ኃላፊነቱን ካልተወጣ አሁንም ተጠያቂ ማድረግ ስለሚቻል ያ ህግ በጣም አስፈላጊ ስለሆነ እዚህ ላይ ትኩረት ተሰጥቶ ሊሰራ ይገባል። አቶ አመሀ መኮንን መንግስት ከተፈናቃዮች ጉዳይ ጋር በተያያዘ ተጠያቂነትን ማስፈን ያልቻለባቸውን ምክንያቶች ጠቅሰዋል። እንግዲህ መገመት ነው የምንችለው። አንደኛው የብዛቱ ነው። የጥሰቱ ብዛት እና እየሸፈነ ያለው ጥፋት ይሆናል ብለን እናስባለን። የመንግስት አቅም ሁለቱ ሲወዳደር ብሎ መውሰድ ይቻላል። ከመንግስት ቁርጠኝነት ጋር አያይዞም ማንሳት ይቻላል። በበቂ ሁኔታ ቁርጠኝነት ካለመኖር ጋር ሊያያዝ ይችላል። ሁለተኛ የሰብአዊ መብት ጥሰቱ መፈናቀልን ጨምሮ ስፋት እና መንግስት ተጠያቂነትን ለማረጋገጥ ሊንቀሳቀስ ካለው አቅም ውስንነት ጋር የተያያዘ ሊሆን ይችላል። በሶስተኛነት ደረጃ ደግሞ በቅድሚያ ለመፈናቀሉም ሆኑ ለሌሎች ሰፊ የሰብአዊ ጥሰቶች መንስኤ የሆኑ የፖለቲካ አለመግባባቶች፣ ልዩነቶች በቅድሚያ መፈታት ያለባቸው ሆኖ ተገኝቶ ይሆናል የሚልም ግምት አለን። በኢትዮጵያ በአሁኑ ወቅት ወደ አራት ነጥብ ሶስት ሚሊዮን የሚጠጉ ተፈናቃዮች እንዳሉ የተናገሩት ምክትል ዋና ኮሚሽነር ራኬብ መሰለ ሰማንያ በመቶ የሚሆነው መፈናቀል የሚከሰተው በግጭቶች ምክንያት ስለሆነ መንስኤውን መፍታት ይገባል ይላሉ። በተቻለ መጠን የመፈናቀል ሁኔታ አጭር መሆን መቻል አለበት። እዛ ወዲያው ዘላቂ መፍትሄ የሚሰጥበት ሁኔታ ማመቻቸት ያስፈልጋል። ዘላቂ መፍትሄ ደግሞ ማመቻቸት የሚቻለው በተለያዩ የክልሎቻችን አካባቢዎች ያ ግጭቶች ዘላቂ መፍትሄ ሲያገኝ ነው። አሁን ባለው ሁኔታ አዳዲስ መፈናቀሎች ራሱ በየጊዜው ከምንሰማቸው ጉዳዮች ስለሆኑ ይህ ደግሞ ሁኔታውን ያባበሳል እንጂ መፍትሄ ስለማይሰጥ ለግጭቶቹም ትኩረት ሊሰጥና መፍትሄ ሊፈለግላቸው ይገባል። በዚህ ጉዳይ ዙሪያ ከፍትህ ሚኒስቴርና ከመንግስት ኮሚኒኬሽን አገልግሎት ኃላፊዎች አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኢትዮጵያ የአደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለ ማርያም በበኩላቸው በሰብአዊ መብቶች ተቋሙ የወጣውን ሪፖርት ስላላየሁት አስተያየት ለመስጠት እቸገራለሁ ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በናይጄሪያ ባለፉት ሶስት አመታት ጊዜ ውስጥ ከስምንት መቶ በላይ የሚሆኑ ግድያዎች ከህግ ውጪ እንደተፈጸመ ግሎባል ራይትስ የተሰኘ የሰብአዊ መብቶች ተሟጋች ቡድን አስታውቋል። በዚህ አመት አጋማሽ ላይ ብቻ ከአንድ መቶ ሀያ በላይ ግድያዎች እንደተፈጸሙም በሪፖርቱ ገልጿል። ናይጄሪያውያን በህግ አስከባሪዎች ጭካኔ ምክንያት በስጋት እንደሚኖሩም ሪፖርቱ አመላክቷል። የቲሞቲ ኦቢዙን ከአቡጃ ያደረሰን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል። ትርፋማ ባልሆነው የመብት ቡድን ግሎባል ራይትስ በቅርቡ የወጣው የጅምላ ሰቆቃ እና ሰለባዎች ሪፖርት በፖሊስ ጭካኔ ምክንያት ከሦስት ዓመታት በፊት ሕይወታቸውን ካጡ ሰዎች መታሰቢያ ቀን ጋር ተገጣጥሟል። ሪፖርቱ እንደሚለው በናይጄሪያ እንደ አውሮፓውያን አቆጣጠር 2020 እስካለፈው ሰኔ 2023 ድረስ ባሉት ሦስት ዓመታት ውስጥ ከሕግ ውጭ የተፈጸሙ 848 ግድያዎች ተመዝግበዋል። በያዝነው የፈረንጆች ዓመት አጋማሽ ላይ ብቻ 123 ግድያዎች እንደተፈጸሙ ሪፖርቱ አመልክቷል። በዚህ ምክንያት ይላሉ ሪፖርቱ፣ በርካታ ናይጄሪያውያን በሕግ አስከባሪዎች ጭካኔ ምክንያት በስጋት ይኖራሉ። አብዮዲን ባየው የግሎባል ራይትስ ዋና ስራ አስፈጻሚ ናቸው። ከ2018 ጀምሮ በናይጄሪያ የተካሄዱ ሰቆቃዎችን ተከታትለናል። የሽብር ጥቃት ሰለባዎች፣ የአምልኮ ግድያ፣ የጎሳ ግጭት፣ ከህግ ውጭ የሚፈጸሙ ግድያዎችን ተከታትለናል። እኛ ያተኮር ነው ከህግ ውጭ በሚፈጸሙ ግድያዎች ላይ ነው። በአንጻሩ ቁጥሩ ከሌሎች አይነት ግድያዎች አናሳ ነው። ማረጋገጥ የቻልነው ቁጥር ከህግ ውጭ የሚፈጸሙ ግድያዎችን ነው። አቢዮዲን ባየው ጨምረው እንዳሉት የግድያው ፍጻሜዎች ተጠያቂ መሆን አለባቸው። በየአመቱ ተመሳሳይ ቁጥር ነው የምናገኘው። ነገር ግን በዚህ አመት ብቻ እስካሁን 127 ሰዎች መገደላቸውን ስናይና በዚህ ምክንያትም ከስራቸው የታገዱ የጸጥታ አባላትን አነስተኛ ቁጥር ስንመለከት በኃላፊነት መጠየቅን በተመለከተ ብዙ ስራ እንደሚቀረን ያመለክታል። የመብት ቡድኑ እንዳለው አሁን በስራ ላይ የሌለው የጸረ ሌብነት ቡድን የተሰኘው ኃይል ላይ በተደረገው ተቃውሞ ወቅት በ2020 271 ሰዎች ሲገደሉ በ2022 ደግሞ 253 ሰዎች ተገድለዋል። ቡድኑ በጭካኔ ሰቆቃ በመፈጸም እንዲሁም በማስፈራራት ገንዘብ መውሰድና የመሰሉ ውንጀላዎች ይቀርቡበት ነበር። በቡድኑ ላይ የሚደረገው ተቃውሞ ለቀናት ከተካሄደ በኋላ በአንድ ሌጎስ በሚገኝ የአውራ ጎዳና ክፍያ መፈጸሚያ ኬላ ላይ 123 ሰዎች ከተገደሉ በኋላ ቆሟል። የናይጄሪያ ባለሥልጣናት የሟቾችን ቁጥር በተመለከተ አስተባብለው ነገር ግን ግድያውን በፈጸሙት ላይ ምርመራ ይደረጋል ብለዋል። በአምነስቲ ኢንተርናሽናል በቀውስት ላይ ጥናት የሚያካሄዱት አሚኑ ሃያቱ የሟቾችን ቁጥር በተመለከተ መንግሥት ቢክድም ባለፈው ሐምሌ በተቃውሞ ወቅት የተገደሉ ከአንድ መቶ በላይ የሚሆኑ ሰዎችን የሌጎስ ግዛት ባለሥልጣናት በድብቅ ሊቀብሩ መሞከራቸው የውንጀላዎቹን ትክክለኛነት ያሳያል ብለዋል። ሕዝብ የማያውቃቸው በርካታ ነገሮች በድብቅ ይደረጋሉ። የቀረበው ሪፖርት ከእውነታው በጥቂቱ ነው። አምነስቲ ኢንተርናሽናል የሌጎስ አስተዳደር መንግስትን ወንጀላዎቹን በተመለከተ ምርመራ እንዲያደርግና ሪፖርት እንዲያወጣ በደብዳቤ ጠይቋል። አምነስቲ በቅድሚያ ባወጣው ሪፖርት ሌጎስ በሚገኝ የአውራ ጎዳና ክፍያ መፈጸሚያ ኬላ ላይ የሞት ሰዎች ቁጥር 12 ብቻ ነበር ብሎ ነበር። አንድን ጠበቃ የገና ዕለት ገድለዋል የተባለን የፖሊስ አባል በስቅላት እንዲቀጣ የሌጎስ አውራጃ ፍርድ ቤት በያዝነው ወር ወስኗል። የመብት ተቀናቃኞች ውሳኔውን በደስታ ተቀብለዋል። ሌሎች የጸጥታ አባላት እንዲጠነቀቁ ያደርጋል ብለዋል። አሚኑ ሀያቱ እንደሚሉት ግን የፖሊስ ጭካኔ አሁንም አልቆመም። ፖሊስ አሁንም ለተቃውሞ ሰልፍ የሚሰጠው ምላሽ በአሉታዊ መልኩ ነው። አምነስቲ ኢንተርናሽናል በናይጄሪያ ባለው የሰብአዊ መብት ጉዳይ ላይ ጥናት በማድረግ ላይ ነው። ሪፖርቱ ወደፊት ይወጣል። ሪፖርቱ የሰብአዊ መብት ጉዳዮችን በተመለከተ ዋናዎቹን ፍሬ ነገሮች ይይዛል። ባለፈው አርብ የጸረ ሌብነት ቡድን በተሰኘው ኃይል ላይ በተደረገው ተቃውሞ የተሳተፉ የመብት አቀንቃኞችና ከፖሊስ ጭካኔ ሕይወታቸው የተረፈ ሰዎች ባለፉት ሦስት ዓመታት በጭካኔ የተገደሉት ሰለባዎችን ዘክረው ውለዋል። በፖሊስ ጭካኔ ላይ የሚያሰሙትን ተቃውሞም እንደማያቆሙ አስታውቀዋል። በዩናይትድ ስቴትስ እና የመካከለኛው ምስራቅ ወታደራዊ ዝግጅት የግጭት መስፋፋት ስጋቱ አይሏል። ዩናይትድ ስቴትስ በመካከለኛው ምስራቅ በሚገኙ ዜጎቿና በወታደራዊ ይዞታዎቿ ላይ ከፍተኛ ስጋት አለ የሚል ማስጠንቀቂያ አሰምታለች። ተጨማሪ ኃይሏንም በአካባቢ በማሰማሪያት የውጊያ ዝግጅነቷን አጠናክራለች። ይህም በመካከለኛው ምስራቅ ያለው ግጭት ሊስፋፋ ይችላል የሚለውን ስጋት እንዲያየል አድርጎታል። የአሜሪካ ድምጽ ከፍተኛ የዲፕሎማሲ ዘጋቢ ሲንዲሴን ያጠናቀረችውን ዘገባ ደረጃ ደስታ እንደሚከተለው ያቀርበዋል። የእስራኤል ጦር በጋዛ ላይ የሚያደርገውን የአየር ድብደባ ጨምረዋል፣ መላውን መንደሮች እያጠፋ ሲሆን እስራኤል ኃይሎች በምድር የሚያካሄዱት ጥቃትም እየተጠበቀ ነው። የጦርነቱ ሊስፋፋ ይችላል የሚል ስጋት እየተሰማ ባለበት በዚህ ወቅት የብሔራዊ ደህንነት አማካሪ ምክር ቤት አስተባባሪው ጆን ከርቢ በቀጠናው በሚገኙ የዩናይትድ ስቴትስ ተቋማት ላይ የሚሰነዘሩ ጥቃቶች ጨምረዋል ሲሉ ተናግረዋል። ኢራን ሐማስና ሂዝቦላን መደገፏን እንደቀጠለች እናውቃለን። ኢራን እነዚህን ክስተቶች በቅርበት እየተከታተለች እንደሆነም እናውቃለን። በአንዳንድ ሁኔታዎችም እነዚህን ጥቃቶች በማመቻቸትና ግጭቱን ለራሳቸው ወይም ለኢራን ጥቅም ሊያውሉ የሚችሉ ሌሎች ኃይሎችን እያነሳሳች ነው። የኢራን ግብ እነዚህን ነገሮች በተወሰነ ደረጃ መካዱ እንደተጠበቀ እንዲቀጥል ማድረግ መሆኑንም እናውቃለን፣ ግን ያን እንዲያደርጉ አንፈቅድላቸውም። በቀጠናው ጥቅማችን ላይ የሚደርሰው ማንኛውንም አደጋ ዝም ብሎ እንዲካሄድ አንፈቅድም። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን በዚህ ሳምንት በተሰኘው የኤቢሲ ቴሌቪዥን ፕሮግራም ላይ ባለፈው እሁድ ቀርበው ዩናይትድ ስቴትስ በመካከለኛው ምስራቅ ወታደራዊ ይዞታዋን እያሳደገች ነው ሲሉ ተናግረዋል። እንደሚታወቀው በቅርብ ጊዜ ኢራቅና ሶሪያ በሚገኙ ወታደሮቻችን በሚገኙ የጦር ሰፈሮች ላይ የሮኬትና ዩኤቪ ወይም ሰው አልባ አውሮፕላኖች ጥቃቶችን አይተናል። ሊፈጠር የሚችለው የሁኔታው መስፋፋት ያሳስበናል። እንደውም እያየን ያለነው በየአካባቢው በየአካባቢ በሚገኙ ወታደሮቻችንና ዜጎቻችን ላይ የሚደርሰው ጥቃት በከፍተኛ ደረጃ ሊባባስ እንደሚችል ነው። በዚህም ምክንያት የወታደሮቻችንን ደህንነት በጥሩ ሁኔታ ላይ መሆኑን ማረጋገጥና ጥበቃ እንዲደረግላቸው አስፈላጊውን ነገር እናደርጋለን። እንደ አውሮፓ አቆጣጠር ጥቅምት ሰባት የፍልስጤም ታጣቂ ቡድን ሐማስ በደቡብ እስራኤል ላይ ባደረሰው ጥቃት ከ1400 በላይ እስራኤላውያንን ከገደለ ወዲህ እስራኤል በጋዛ ላይ ባደረገችው የአየር ጥቃት ቢያንስ 5000 ፍልስጤማውያንን ገድላለች። የተባበሩት መንግስታት ድርጅትና የሰብአዊነት ቡድኖች በጦርነቱ ውስጥ የሰብአዊነት ተኩስ አቁም እንዲደረግ እየጠየቁ ነው። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቴው ሚለር ሰኞ ዕለት ይህን ብለዋል። የትኛውም የተኩስ አቁም ስምምነት ሐማስ በእስራኤል ላይ የሽብር ጥቃቶችን መውሰዱን ለመቀጠል ፋታ እንዲወስ ለማገገምና ለመዘጋጀት የሚያስችል ብቃት ይሰጠዋል። የአውሮፓ ሕብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል ትናንት ሰኞ እንደተናገሩት የቡድኑ መሪዎች እርዳታ ወደ ጋዛ እንዲገባ ለመፍቀድ የሰብአዊ ተኩስ አቁም ጥሪን እንደሚደግፉ ያምናሉ። ተጨማሪ እርዳታ የጫኑ ሀያ ተሽከርካሪዎች ወደ ጋዛ ሰርጥ የገቡ ሲሆን የሰብአዊ እርዳታው ቀጥሏል። ይሁን እንጂ ግን ከሁለት ሚሊዮን በላይ ፍልስጤማውያን እርዳታ በመጠባበቅ ላይ በሚገኙበት ወቅት ለመጓጓዣ የሚሆን የነዳጅ እጥረት ስራውን እንዳያስተጓጉል አስግቷል። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ አስራ ስምንት የሚተላለፍላችሁን የማክሰኞ ምሽት መሰናዷችን ነው። ለምሽቱ የያዝነው የመጀመሪያው ዘገባ እዚህ ላይ ተጠናቋል። ወደ ሁለተኛው ምዕራፍ እንሻገራለን።

ከሁለት አስርት ዓመታት በላይ ትውልደ ኢትዮጵያውያንን በማስተባበር በምጣኔ ሀብታዊ ጫና ውስጥ የወደቁ ዜጎችን ሲደግፍ የቆየው ወገኔ የኢትዮጵያውያን ማህበር ዓመታዊውን የርኅራሄ ምሽት ዝግጅቱን ባለፈው ሳምንት ቅዳሜ ጥቅምት አስር ሁለት ሺ አስራ ስድስት አመተ ምረት አካሂዷል። በዚህም የተቋሙ ልዩ ዝግጅት የገቢ ማሰባሰቢያ መርሃ ግብር በተጨማሪ ወጣቶች የተሳተፉባቸው የመዝናኛ ትርኢቶችም ተካሂደዋል። ማህበሩ በትምህርት በመሰረታዊ የመጠለያ አገልግሎትና በቤተሰባዊ ድጋፍ ላይ ባነጣጠሩ መርሃ ግብሮቹ የሚታወቅ ነው። ሐብታሙ ስዩም ከዝግጅቱ አስተባባሪዎችና ተሳታፊዎች ጋር ቆይታ አድርጎ ነበር። ያሰናዳው ዘገባ ይቀጥላል። ከሁለት አስርት ዓመታት በላይ ትውልድ ኢትዮጵያን ቀን ቆጥረው ከሚገናኙባቸው የአብሮነት ቀጠሮዎች መካከል በአንዱ ላይ እንገኛለን። ስፕሪንግፊልድ ቨርጂኒያ፣ በሀገራቸው ሰፍኖ ማየት ለሚሹት መልካም ነገር ሁሉ የተቻላቸውን ለማድረግ የሚገናኙበት ይሄ ምሽት የርኅራሃይ ምሽት ይሰኛል። የምሽቱ አስተባባሪ ወገኔ የኢትዮጵያ ፋውንዴሽን ተቋም ምክትል ፕሬዚደንት ቀለም ወርቅ ማም። የዛሬውን ምሽት ያው የምናዘጋጀው የርኅራሄ ምሽት ነው። በጣም ብዙ ቤተሰቦች ያሉን እርዳታ የሚያስፈልጋቸው ስፖንሰር የሚያስፈልጋቸው እዛም ገብተ ብትመለከት በየጠረጴዛው ላይ ቤተሰቦቹና ምን ያክል እንደሚያስፈልጋቸው መጽሐፍም አዘጋጅተናል እና ዋናው ዛሬ ዓላማችን እነ ወገኖቻችን ስፖንሰር አግኝተው ልጆቻቸው እንዲማሩ፣ መጠለያ እንዲኖራቸው፣ ምግብ እንዲኖራቸው በአጠቃላይ በቃ ኑሮን መግፋት እንዲችሉና እችን የፖቨርቲ ሳይክል ብሬክ ማድረግ እንዲችሉ እንዲረዱን ነው ዛሬ የምንፈልገው። የዛሬ 23 ዓመት የተመሠረተው ወገኔ ይህንን ልዩ ምሽት ኢትዮጵያ ውስጥ ለሚያደርጋቸው ማህበረሰብ አገዝ ስራዎች ማስፋፊያና ማጠናከሪያ ሲያደርገው ቆይተዋል። ተቋሙ ከሚንቀሳቀስባቸው ዘርፎች መካከል አንዱ ትምህርት ነው። የተቋሙ ፕሬዚደንት ኒኒ ለገሰ በአቅም ተፈትነው ሕይወታቸውን ሊቀይር ከሚችል የትምህርት ዕድል ሊራራቁ የነበሩ ወጣቶችን ከመልካም እድሎች ሲያገናኝ የሰነበተው ተቋም ዘንድሮም ላይ የቀደመ ግብሩን እንደቀጠለ ይናገራሉ። ብዙ ተማሪዎቻችንን ጥሩ ትምህርት እንዲያገኙ ከልጅነት እንዲጀምሩ ለመኮትኮት ጥሩ ጥሩ ፕራይቬት ስኩሎች በመክተት የትምህርት እውቀታቸውን ለማዳበር በጣም እየጣርን ነው ያለፉትን ሶስት አራት ዓመቶች እሱኛው ጥሩ ውጤት እያስገኘልን ነው። እንደገና ደግሞ በዩስ ክለብ በዚህ የአሜሪካን ሀገር ያሉ የወጣቶች ማህበር ኢትዮጵያ ሲሄዱ አብረዋቸው የክረምት ጊዜያቸውን በማስጠናት ያሳልፋሉ። በተጨማሪ ደግሞ ኦንላይን የኢንተርንሽፕ ፕሮግራም የተለያዩ ስቴት ያሉ ወጣቶችን የሚያሳትፍ የአሁኑ አመት ያደረግ ነው። እነሱ ከኢትዮጵያ ካሉ ካቀፍናቸው ቤተሰቦች ጋር እያጣመርን ትምህርት እያስተማሩ እነዚህም ቋንቋ እንግሊዘኛ ያስተምሯቸዋል፣ እነዛም አማርኛ። አንድ ዲቫይስ አለ አራያ የሚባል የሰራው የካን አካዳሚ፣ እሱም የትምህርት ዲቫይስ ነው እና ከኪንደር ጋርደን እስከ ኮሌጅ ሌቭል ያሉ ነገሮች፣ የትምህርት አይነቶች የተጫነበት ነው። እሱን ስራ ላይ እያዋልን በትምህርት ልጆቻችንን እያጎለበትን ነው። የወገን የገዛ ድማስ በወጣቶች ትምህርት ላይ ብቻ ያነጣጠር አይደለም። በተለያዩ ምክንያቶች ጎጆቸው ዘመመባቸው ቤተሰቦችን ማቀናት፣ አቅመ ደካማዎችን ማገዝም ተቀዳሚ ዓላማው እንደሆነ የተቋሙ ፕሬዚደንት ያክላሉ። ሌላው ደግሞ እናቶችን፣ አባቶችን ራሳቸውን ብቁ ለማድረግ የስራ መስክ እያመቻቸንላቸው የቆዳ ጫማ ስልጠና እንደገና እናቶች ደግሞ የተለያየ የስፌት ጥቃቅን ነገሮችን የመሸጥ አሁን ደግሞ በዚህ አመት ደግሞ አዲስ ቦታ ተከራይተናል ስድስት ኪሎ አካባቢ እዛ ደግሞ የባልትና ሙያ እናቶች ራሳቸውን እንዲችሉ በደንብ በጥራትና በጽዳት የተሰራ ባልትና ወደዚህም የሚመጣበት እዛም ደግሞ አንዳንድ ምግብ ቤቶች የተለያዩ ሰዎች ሊጠቀሙ የሚችሉበትን እያመቻቸን ነው ለአዲሱ አመት በድምፃዊት ሙኒት መስፍን የሚመራው የምሽቱ ዝግጅት ቀጥሏል ተቋሙ በዚህ ዓመት ሊያግዛቸው እጩ ያደረጋቸውን ቤተሰቦች ለታዳሚው ያስተዋውቃል። በጠረጴዛ ቁጥር ተለይተው የተቀመጡ ትውልድ ኢትዮጵያውያን ታዳሚዎችም ቤተሰቦቹን ተከፋፍሎ ለማገዝ ቃል ይገባሉ። ምሳሌው የሰብዓዊ ድጋፍ ርብርብ በነገው ዘመን ተረካቢዎች በወጣቶች ላይም ሳይቀር በጎ ተጽዕኖ ይፈጠር ይመስላል። ዝግጅቱን ለማገዝ ከተገኙት በጎ ፈቃደኛ ወጣቶች መካከል አንዷ የሜሪላንድ ዩኒቨርሲቲዋ የሥነ ህይወት ትምህርት ምሩቅና የቅድመ ሕክምና ተማሪዋ የኢትዮጵያውያንና ኤርትራውያን ተማሪዎች ማኅበር የሰብዓዊ ተግባራት ክፍል ኃላፊ ኤደን እስክንድር አንዷ ናት። የእኛ ተቋም ወገኔን ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብዓዊ ተልእኳቸው ልባችን በመነካቱ ነው። እኛም ድጋፍ ለማድረግ እና አባሎቻችንን በማሳተፍ በዚህ ሀገር ያለውን የኢትዮጵያውያን ማህበረሰብም ሆነ በሀገር ቤት የሚኖሩትን በስራችን ለመድረስ እንሻለን። ያኤል ቢሻው በኮሌጅ ፓርክ የሚገኘው የሜሪላንድ ዩኒቨርሲቲ ኢትዮጵያውያንና ኤርትራውያን ተማሪዎች ማኅበር አጋር ፕሬዚደንት ናት። የሥና አእምሮ ምርምር ትምህርት ክፍል እንዲሁም የመንግሥትና ፖለቲካ ትምህርት ክፍሎች ተማሪ የሆነችው ያኤል ከወገኔ ተቋም ጋር መስራት ለማኅበሩ አባላት መልካም እድሎችን እንደሚያስገኝም ትናገራለች። part of the Ethiopian and Eritrean Student Association at our university. We have a very, very big philanthropic organization. ትልልቅ ሰብአዊ ተልእኮዎች የእንቅስቃሴዎቻችን አካል ናቸው። በሀገር ቤት የሚኖሩ ቤተሰቦችን መርዳት እንሻለን። ወገኔን በምንመለከትበት ጊዜ ጠቅላላ ተልዕኮ በድህነት ውስጥ ያሉና ተጨማሪ ድጋፍ የሚሹ ቤተሰቦችን መንከባከብ መሆኑን ተገንዝበናል። እኛም ከወገኔም ሆነ ከታላቁ የዲሲ ሜሪላንድ እና ቨርጂኒያ ቀጠና ጋር ለመተሳሰር አብሮ ለመስራት ድጋፍ የሚሹ ቤተሰቦችንም ለመርዳት ይህ መልካም እድል መሆኑን ተረድተናል። ሁለቱም ወጣቶች በምሽቱ ባየሁት የመተጋገዝ መንፈስ ውስጥ ወጣቱ ትውልድ ሊቀስመውና ሊበረታበት ይገባል ያሉትን አጋርተውኛል። በነሱ እይታ ወጣቶች በጎ ዓለምን የመፍጠር አቅማቸውን ሊጠቀሙበት ይገባል። ወጣቱ ትውልድ ተጽዕኖ ፈጣሪ መሆን ይችላል። በአሁኑ ጊዜ ማህበራዊ መገናኛ ከምንጊዜውን በተሻለ ከህይወታችን ጋር ተዛማጅ ሆኗል። የቀደመው ትውልድም ወደ ትስስሩ እየመጣ ቢሆንም ወጣቶች ግን ከማህበራዊ መገናኛዎች ኃይል ጋር ስለተወለድን ድምፃችንን በመጠቀምና መልእክቶችን በማጉላት በጎ ተጽዕኖ የመፍጠርና ለውጥ የማምጣት አቅሟለን። እኔ እንደማስበው ስለ ወጣቶች ማወቅ ያለብን አንደኛው ጠቃሚ ነገር መደማመጥ የምንችልበት በጣም ልዩ መንገድ ያለን መሆኑን ነው። ባለፉት ጥቂት ዓመታት የበዛ ለመግባባት ግጭትና የመቻቻል ጦት ተመልክተናል። በእኛ በወጣቶቹ ዘንድ የተመለከትኩት እጅግ ግሩም የሆነ ነገር እርስ በርሳችን መግባባት፣ መደማመጥና በተለያዩ መንገዶች መደጋገፍ የምንችልበት አቅም እንዳለን ነው። ማኅበራዊ መገናኛው መሰሉን መግባባት በማስቀጠልም ሆነ በማስተማር ብዙ አስተዋጽኦ ያደርጋል። የድጋፍና ርብርቡ ምሽት ቀጥሏል። በድምፃዊትና ተወዛዋዥ ፋንተሽ በቀለ የሰለጠኑ ሕፃናት ካሳዩት ድንቅ የውዝዋዜ ትርኢት በኋላ የቁም ነገሩ አፍታ ቀጥሏል። በዚህ ምሽት እርዳታ የሚሹ ቤተሰቦች ጉዳይ ብቻ ሳይሆን ከዚህ ቀደም በትውልደ ኢትዮጵያውያኑ ርብርብ ወደ ተሻለ ሁኔታ የተሸጋገሩ ቤተሰቦችና ግለሰቦች ምስክርነትም ተሰምተዋል። ምስክርነቶቹ በውጭ አገር የሚኖሩ ኢትዮጵያውያን ርብርብ የብዙዎችን ሕይወት ወደ በጎ የመቀየር አቅምን አስተዋሽ ይመስላል። የወገኔ የኢትዮጵያን ፋውንዴሽን ምክትል ፕሬዚደንት ቀለምወርቅ ኢማምም ይህንን ያጎላሉ። የሚገርም የወገኔ የኢትዮጵያን ፋውንዴሽን አሰራር ኢትዮጵያውያን፣ ኢትዮጵያውያንን እየረዱ ነው ያሉት። በዳያስፖራው ድጋፍ በዳያስፖራው እምነት የእነሱን ትረስት አግኝተን በስራችንን አይተው ተማምነውበት እየተገኙ በሀሳብ በጉልበት፣ በገንዘብ በእውቀት በሁሉ ነገር እየረዱን ነው እዚህ የደረስ ነው እና ብቻችንን አይደለም። ይሄ የምታየው ሰው በሙሉ ቮለንቲሮቹም፣ ተጋባዦቹም ሁሉም በሚረዳን ነው በሰው ህይወት ላይ ለውጥ እያመጣን ያለ ነው እና የሚያስደስተው ምንድን ነው? ይሄ በትልቅ ግራንት ወይንም በሌላ ሀገር እርዳታ ሳይሆን ወገን ወገኑን እየረዳን ያለው እና ይሄ በጣም የሚያስደስትና የሚያኮራ ነው። ስለዚህ በወገን ነው እየተረዳን እየተመራን ያለ ነው። ዋነኛ ትኩረቱን ለወጣቶች ትምህርት ነክገዛዎችን ማድረግ መሰረታዊ የመጠለያ ስፍራዎችን እድል ማመቻቸት እና በማኅበራዊና መጣኔ ሀብታዊ ጫናዎች ስር የሚገኙ ቤተሰቦችን ማገዝ ያደረገው ወገኔ የኢትዮጵያውያን ፋውንዴሽን የዛሬ ሀያ ሶስት ዓመት በሰባት ጓደኛሞች የተመሠረተ ነው። በየዓመቱ ከሚያደርጋቸው መደበኛ እንቅስቃሴዎች በተጨማሪ ኢትዮጵያውያንን የሚፈትኑ ሰው ሰራሽና የተፈጥሮ ድንገተኛ አደጋዎች ሲከሰቱ ፈጥኖ ደራሽ ድጋፍን ማሰባሰብና ለወገን መድረስ ለዓመታት ከሚታወቅባቸው ተግባራት መካከል እንደሚጠቀሱ በዚህ ምሽት ተወስተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ኢትዮጵያዊው የህጻናት መጽሐፍት ዓለም አቀፍ ሽልማትን አሸነፈ። በየዓመቱ ለማህበረሰባቸው ከፍተኛ አስተዋጽኦ ያበረከቱ የስነ ጥበብ ባለሙያዎችና ደራሲያንን የሚሸልመው ዓለም አቀፉ ጎርማንድ ሽልማት ከአርሶ አደሮች አገር የተላከ ደብዳቤ በሚል ርዕስ በኢትዮጵያዊው ዶክተር ወርቁ ለገሰ ሙላት የተጻፈውን የህጻናት መጽሐፍ በአሸናፊነት መርጧል። ለውድድሩ ከመላው የዓለም ሀገራት የተሰባሰቡ መቶ ሺህ መጽሐፍትም ተሰብስበዋል። ከነዚህ መካከልም በአሸናፊነት የተመረጠው የዶክተር ወርቆ ለገሰ መጽሐፍ በዋናነት በኢትዮጵያ የገጠር ትምህርት ቤቶች ውስጥ በነጻ የሚሰራጭ ይሆናል። ይኸውም ህጻናት ስለ ሀገራቸው ታሪክ እንዲማሩና የማንበብ ክህሎታቸውን እንዲያዳብሩ እንደሚያግዝ ደራሲውና በመጽሐፍ ውስጥ የተካተቱትን ምስሎች የሳለው ዳንኤል ጌታውን ለአሜሪካ ድምጽ ተናግረዋል። ሁለቱን ግለሰቦች ያነጋገረቻቸው ስመኘሽ የቆየናት ወደ ዘገባው እንሻገራለን። በየዓመቱ ለተመረጡ መጽሐፍት ሽልማት የሚሰጠውን ጎርማንድ የመጽሐፍት ኦስካር ይሉታል ለሽልማቱ ቅርብ የሆኑ ሰዎች። እንደ አውሮፓያን አቆጣጠር ከ1995 ጀምሮ በመጽሐፍ መልክና በኢንተርኔት አማካኝነት የታተሙ መጽሐፍትን በማሰባሰብ በተለያዩ ዘርፎች የሚሸልመው ጎርማንድ ዘንድሮ በስዊድን ባካሄደው ስነስርዓት በእንግሊዝኛና በአማርኛ ቋንቋዎች ለኢትዮጵያ ህጻናት የተጻፈውን ከአርሶ አደሮች ሀገር የተላከ ደብዳቤ ወይም ሌተር ፍሮም ደ ፕላውኔሽን የተሰኘ መጽሐፍ በተጽዕኖ ፈጣሪ ዘርፍ አሸናፊ አድርጎ መርጧል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆኑት የመጽሐፉ ደራሲ ዶክተር ወርቁ ለገሰ መጽሐፉ ኢትዮጵያ ለልጆቿ የድረሱልኝ ጥሪ የምታስተላልፍበት ነው ይላሉ። ኢትዮጵያ የብዙ ሺህ ዓመታት የግብርና ስራዋን ትተርክበታለች። በአንድ ማረሻ ብቻ ታርሶ ይህ ሁሉ ሕዝብ ሲመገብ የኖረበት ያሳደገችን መሆኑን ይጠቁምና አሁን ግን እያቃተኝ ነው ትላለች። የተማራችሁ ልጆቼ፣ በኢትዮጵያም ሆነ ከኢትዮጵያ ውጭ የምትኖሩ አሁን በዘመናዊ የአስተራረስ ዘዴ ተጠቅማችሁ ሕዝቤን እንድታገለግሉ ጥሪ አሰማለሁ። እንደውም ወደፊት እስከ መንኮራኩር ንጥቀት ድረስ እንደምትሄዱ ይገባኛል። የሆነ ሆኖ አሁን ግን ያለብኝን ችግር ለመቅረፍ ተባበሩ የሚል ጥሪ ነው የምታስተላል። ዶክተር ወርቁ ለገሰ አሁን ኑሯቸው በአሜሪካ ይሁን እንጂ ተወልደው ያደጉት በኢትዮጵያ ወሎ ክፍለ ሀገር ደጎሎ ጀልማ የተሰኘች የገጠር ከተማ ውስጥ ነው። ለመጀመሪያ ጊዜ በቄስ ትምህርት ቤት ፊደል በመቁጠር የጀመሩት ዶክተር ወርቁ በልጅነታቸው መጽሐፍ የማንበብ እድል እንዳልነበራቸው ያስታውሳሉ። መጽሐፍ ለማንበብ አልታደልኩም በልጅነት ማለት ነው። ያ እስካሁን ድረስ ተጽዕኖ አለው። የሚገርምሽ ነገር ፒኤችዲ ሁሉ ይታገለኛል። የማንበብ ፍላጎቱን ማዳበር የምትችዩ ልጅ ሆነች ነው። እኔ ምንም ነገር አላየውም። ያየሁት አንድ ጋዜጣ ጋዜጣ የማይደርስም አካባቢው ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘ ኢትዮጵያ በፈጣሪ ተቀብተው በዚህ ዓመት ነገሱ የሚል ጋዜጣ በማየት እጅግ የተደሰትኩ መሆኑ ትዝ ይለኛል። መቼ ነበር? ስለዚህ ይህ ቆይቷ ከሀምሳ ዓመት በፊት ማለት ነው። ግማሽ ምዕተ ዓመት ማለት ነው እና በእንደዛ አይነት ሁኔታ ላይ እስቲል ድሪም ነበረ በቃ ጥሩ ለሆኑ ዶክተር ወርቁ ወላጆቻቸው ማንበብና መጻፍ ባይችሉም እሳቸው ተገቢውን ትምህርት እንዲያገኙ በመጣራቸው የመጀመሪያ ዲግሪያቸውን ከአስመራ ዩኒቨርሲቲ በባዮሎጂ ያገኙ፣ በቤልጅየም እና በአየርላንድም ሁለተኛና ሶስተኛ ዲግሪያቸውን በአካባቢ ጥበቃና ስነ ምህዳር ያዙ። ከዛ በኋላ ነው የማንበብና የትምህርትን ጥቅም ለመጡበት ማህበረሰብ ለማስተዋወቅ ከፍተኛ ፍላጎት ያደረባቸው። ይህ ጥረታቸው ደግሞ በዓለም አቀፍ ደረጃ እውቅና በማግኘቱ ደስተኛ ናቸው። እንዴ በጣም ደስ ይላል። አንደኛ ነገር እኔ ደራሲ መሆንንም አላውቅም ነበር እንዳጋጣሚ አጋጣሚ ራሴን ደራሲ ሆኖ አገኘሁት። ሁለተኛ አንድ ጊዜ ቤንሻንጉል ሴቶች ብቻ የሚማሩበት ትምህርት ቤት አለ ጋብዘውኝ ሄጄ እንደው እንደርሶ ደራሲ ለመሆን ምን ይመክሩናል የሚል ጥያቄ ሲያነሱብኝ ብ ደንግጬ ነበር። ምክንያቱም እኔ ራሴን እንደ ደራሲ አይቼው አላውቅም ቢሆንም ለልጆቹ መመለስ ስለነበረብኝ አንድ ደራሲ የሚያሟላቸው መስፈርቶች ነገርኳቸውና ተለያየ። ስለዚህ በጣም ዱብዳ ነው፣ ደስ የሚል ነው። በእርግጥ የስነ ጽሁፍ ዝንባሌ ነበረኝ። ስለዚህ ጥሩ ነው፣ በጣም ደስ ብሎኛል። ዶክተር ወርቁ በኢትዮጵያ መሰረታዊ ትምህርትን ለማስፋፋት ከሚሰራው ሰፊ ልብ ትልቅ ህልም የተሰኘ ተቋም ጋር በመሆን ስምንት መጽሐፎችን ጽፈው አሳትመዋል። በአብዛኛው የሚጽፏቸው መጽሐፍትም የራሳቸውን ልምድና ያለፉበትን ታሪክ ለመጪው ትውልድ የሚያወርሱ መሆናቸውንም ያስረዳሉ። የምነሳበት ያደኩበት ነው። የግል ህይወቴን ነው ማለት ይቻላል። አንድ መጽሐፍ ጽፌ ለምሳሌ ቤዛ የሚል ጫካዎችን የምትንከባከብ ልጅ ነበረች እና እኔ ራሴ ሲሰማኝ የነበረውን ቤዛ ሴት አደረኳት እና ያ መጽሐፍ አሁን ኢትዮጵያ ውስጥ በየቤተክርስቲያን ሱ ለልጆች ይታደራል። ሌላው ወን አይ ወዜ ቦይ የሚል ቻሌንጅስ ቱ ግሮ ኢን ሩላር ኤሪያስ በጣም እንዴት እንደነበረ ያሳየሁበት የራሴ ታሪክ ነው። ከጅብ ጋር ፊት ለፊት ተገናኝቼ እንትን ሳደርግ ለትልቅ ፐብሊኬሽን ተመርጦ ታጭቶ ነበር እና ብዙዎቹ መጽሐፍት የጻፍኳቸው አንደኛ የኢትዮጵያን ኮንቴክስት ስለሚይዝ፣ ሁለተኛ እኔ የራሴን ስለሆነ ያለፍኩበትን ስለምገልጸው አይ ቲንክ ጥሩ የመጽሐፍ ድባብ ፈጥሮልኛል ብዬ ገምታለሁ። ነው የዘንድሮ ጎርማንድ ሽልማት አሸናፊ የሆነው ከአርሶ አደሮች ሀገር የተላከ ደብዳቤ የተሰኘው መጽሐፍ የያዘውን መልእክት የሚያንጸባርቁና የህፃናትን ቀልብ መያዝ የሚችሉ ልዩ ልዩ ስዕሎችም ተካተውበታል። የመጽሐፉን ሽፋን ጨምሮ እነዚህን ገላጭ ስዕሎች የሳላቸው ደግሞ ላለፉት ሰላሳ ዓመታት በካናዳ የኖረው ሰአሊ ዳንኤል ጌታሁን ነው። በዲጂታልና በካንቫስ ስዕሎቹ የሚታወቀው ዳንኤል መጽሐፉ ሽልማት በማግኘቱ የተሰማውን እንዲህ ይገልጻል። በጣም በጣም ነው ደስ ያለኝ፣ ለእኔም ለድርጅቱም፣ ለሁላችንም፣ ለእኛም ለኢትዮጵያውያን ጠቅላላ በጣም ነው ደስ ያለኝ። እንደውም ሞር ወደፊት እንድንሰራ ሞራላችን ከፍ ይላል ማለት ነው። በጣም ጥሩ ትና ያለው እና ይሄ መጽሐፍ ብዙም የተሸጠ ነው ደግሞ ኦንላይን ላይ ብዙ ተሽጧል፣ እና በጣም ነው የተሰማኝ፣ በጣም ደስ ብሎኛል። በ1976 ዓ ም ከአዲስ አበባ ዩኒቨርሲቲ የስነ ስዕል ትምህርት ቤት የተመረቀው ዳንኤል እሱ ተማሪ በነበረበት ወቅት ብዙ የህፃናት መጽሐፍት አለመኖሩን አስታውሶ ላለፉት አራት ዓመታት በበጎ ፈቃደኝነት ከሚያገለግልበት ከሰፊ ልብ ትልቅ ህልም ጋር በመሆን የህፃናት መጽሐፍት ላይ በመስራቱ ትልቅ ደስታ ይሰማዋል። እንዴት ጥሩ ነው። የማንበብ ችሎታችን የእውቀት ችሎታችን ያሳድገን ከልጅነት አብሶ ለልጆች እውቀታቸውን ከፍ ያረጋል ማለት ነው። ብዙ ነገር እንዲያውቁ ስፔሻ ስለ ሀገራችን ስለ ሁሉም ታሪክም ሁሉም ነገር ማወቅ ማ ሁሉ ጊዜ በጽሁፍ ነው። በጽሁፍ ስለሆነ በመጽሐፍ ስለሆነ መዳረስ የሚችለው እና እውቀት ሊያገኙ ይችላሉ በልጅነታቸው ማለት ነው። እና በጣም ጥሩ ሀሳብ ነው። ዶክተር ወርቁ አሁንም ለኢትዮጵያ ህጻናት የሚያዘጋጇቸው መጽሐፍት ጀመሩ እንጂ አላለቁም ይላሉ። በአሁኑ ሰዓትም ለባዮሎጂ፣ ፊዚክስ እና ኬሚስትሪ ረጂ ሆነው የሚያገለግሉ ሶስት የላቦራቶሪ መመሪያ መጽሐፎችን ከሌሎች ጸሐፍት ጋር በመሆን አዘጋጅተው የጨረሱ ሲሆን በተለይ በገጠር የሚገኙ ህጻናት በአካባቢያቸው የሚገኙ እቃዎችን በመጠቀም ሳይንሳዊ ሙከራዎችን ማድረግ የሚያስችላቸው ነው። ሰው አካባቢ ባሉ ነገሮች ከፕላስቲክ ቀዳደሽ ወይም ክብሪት ተጠቅመሽ ሮኬት እንዴት እንደሚመጥቅ የማሳየት እዛው፣ ዋጅማ የሚባል የሳር አይነት አለ ቀለሙ በጣም ግሩም ነው። ከሱ ቀለም እንዴት እንደሚወጣ ሊያሳይ የሚሞክር አንድ ዳንግላ ካለ በጣም የታወቀ መምህር ከሱ ጋር ሆነን የሰራ ናቸው። ሶስት ነገሮች አሉ። ከአርሶ አደሮች ሀገር የተላከ ደብዳቤ ከአማርኛና እንግሊዝኛ በተጨማሪ በትግርኛ፣ በኦሮምኛ በሶማሌኛና በአኝዋክ ቋንቋዎችም ተተርጉሟል። እንደ ግሪክ እና አረብኛ በመሳሰሉ ሌሎች የውጭ ቋንቋዎችም እየተዘጋጀ ይገኛል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጭ ተመልካቾቻችን ለምሽቱ የያዝነው መሰናዶ እዚህ ላይ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልኝ።